በፌዴራል ማረሚያ ቤቶች ስር በሚገኘው ቅሊንጦ ማረሚያ ቤት ትናንት በደረሰው የእሳት አደጋ ምን ያህል ሰው እንደተጎዳ በትክክል ማረጋገጥ አልተቻለም። የእስረኛ ቤተሰብ ታሳሪ ቤተሰቦቻቸው የት እንደሚገኙ ማወቅ እንዳልቻሉ ለአሜሪካ ድምፅ ገልጸዋል። የማረሚያ ቤቶች አስተዳደር ቃል አቀባይ በበኩላቸው በአጭር ጊዜ ምናልባትም ነገ የተሟላ መረጃ እንደሚሰጡ ተናግረዋል። የተለያዩ ምንጮችን ያነጋገረችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች። ከተገነባ አራት ዓመታት እንዳስቆጠረ የሚነገርለት በአዲስ አበባ ፌዴራል ማረሚያ ቤት ስር የሚገኘው የቂሊንጦ እስር ቤት ትላንት ቅዳሜ ነሐሴ 28 ቀን ከፍተኛ የእሳት አደጋ አስተናግዷል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ፣ የፓርቲ ዋና ጸሐፊ አቶ ደጀኔ ጣፋ፣ የሰማያዊ ፓርቲ ሕዝብ ግንኙነት የቀድሞ ባለሙያ የነበሩት አቶ ዮናታን ተስፋዬን ጨምሮ ሌሎች ታዋቂ ሰዎች በእስር ላይ የሚገኙበት ነው። ቂሊንጦ ማረሚያ ቤት ከነዚህ የእስረኛ ቤተሰቦች መካከል የአቶ በቀለ ገርባ ልጅና የአቶ ደጀኔ ጣፋን ባለቤት ዛሬ ማምሻውን አግኝቼ አነጋግሬያቸው ነበር። የአቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላቱን ስለ እሳት አደጋው እንዴት እንደሰሙ ጠይቅያቸው ነበር። እኔ ስለ እሳት አደጋው መጀመሪያ የማውቀው ነገር የለኝም። ያሁን በድሮ ሰዓታችን ነበር እዛ የደረስነው ነው። እዛ ስንደር ሶስት ሰዓት ተኩል ነው፣ ገና ቀድመውን የደረሱት እያሉ እኛ ትንሽ መንገድ ይቀረን ነበር። እሺ፣ ከዛ የተኩስ ድምፅ ሰማን። ፖሊሶች መጥተው አስቆሙን። ማለፍ አችሉም ከዚህ እሳት ነው ብለው አሉ እና ወደኋላ ፈግፍገን ተመለስነ። ከዛ በኋላ ግን በቃ እሳቱም እየነደደ ከውስጥ ጭወት ይሰማል ብለው የመጀመሪያ ከኛ ቀድሞ የሄዱት ተመልሰው ምግቡን ይዘውን ተመልሰው የመጡት በየማሳውን እና ተንከባለን ነው እኛም የመጣ ነው ብለው ይሄንን ብቻ ነው የተናገሩን። የዮናታ እናት ደግሞ ቀድመው ሂደው ነበር። እሳቸውም እዛ በር ላይ ሲደርሱ ነው የተኩስ ድምፅ ሰማው ያሉ። ቀኑ ሙሉ እዛው ነው የዋልኩት እንግዲህ እስከ አስራ አንድ ሰዓት ተኩል መኪናም የለም፣ ምንም ይወጣ የለም። የእሳት አደጋና አምቡላንስ ብቻ ነው ሲመላለስ የነበረው። ዛሬ ሄዳችኋል። መጨረሻ ላይ ግን ያው በፖሊስ በልዩ ኃይሎች አባረሩን። ዝናብም ነበረ። በቃ ሄድን። ከዛ በኋላ ወዴትም እንደወሰደው አላየንም። ግን ቃሊቲ አድርሰናል፣ ሂዱና ጠይቁ ነበር ያሉን። ዛሬ ሄዳችሁ አውጡ። አስራ አንድ ሰዓት ላይ በየሆስፒታሉ ነበር። ሆስፒታል ደግሞ ቤተሰብን የሚመለከት ነገር የለም። ያመጣው ፖሊስ ነው ነው ቀይ መስቀልና ፖሊስ ስላመጣ ለነሱ ነው የምናሳውቅ አሉ። እና እኛ ሊያስገቡንም ሊያናገሩንም አልቻሉም። ዛሬ ዛሬ ተመልሳችሁ ቂሊንጦ ሄዳችሁ ነበረ? አው ሄደን ነበር ጠዋት። ምን አገኛችሁ? መግባት አልቻልንም። ዛሬም እንደ ትናንቱ ነው። በቃ ሰውን የሚመልሱት ከዛ በፊት የነበሩ ሰዎች እንደውም ሲያለቅሱ የነበሩ ሰዎች በመኪናቸው ነው ጭነዋቸው ሄዱ። ቤተሰብ ሬሳቸውንም ቢሆን ስጡ ብለው ሲያለቅሱ በመኪናቸው ላይ ነው የጫኗቸው፣ ያለቀሱትን ቤተሰብ። ስለዚህ አሁን የት እንዳሉ እስረኞቹ የት እንዳሉ በቃ አሁን እስከ ዝዋይ እየተመለስኩ ነው። ወደ እንትን ደግሞ ሸዋሮቢል ሌላ ሰው ላክን። እኛ ዝዋይ መሄድ ነው፣ ዝዋይ ሄደን አሁን እየተመለስን ነው ያለ ነው። እዛ ግን የገባ መኪና ሀያ ስድስት የፐብሊክ የከተማ አውቶቢስ ነው። በሱ ነው እስረኞቹ የመጡት። ግን ንገሩን፣ አሳዩን ስንላቸው ሊያሳዩንም ሊነግሩንም አልቻሉም። መደበኛ የሆነውን እስረኛ ብቻ ነው የምንነግራችሁም የምናሳያችሁም ከመደበኛው ከመደበኛዎች ነገር የለም ሲሉን፣ ቅሊንጦ ማረሚያ ቤት ግን ጠዋት አላፊው ራሱ መጥቶ ወደ ሸዋሮቢት ቢት ና ዘዋሽ አሁን አጠይቁን የመደብንባቸው ቦት ቀኖች እነግራቸዋለን ነው ያሉን። እና አሁን እዚህ መምጣታቸውን ንገሩን ስንል አናቅም አሉ። በኋላ ላይ ደግሞ የቅሊንጦ ማረሚያ ቤት ፖሊስ ጠባቂዎች እዛ አገኘ ናቸው እዛ ስናገኘ ናቸው ማታ ነው አራት ሰዓት ላይ ይዘናቸው የመጣ ነው። በቂ ኢንፎርሜሽን ልንሰጣችሁ አንችልም፣ ኃላፊዎችን ጠብቁና አነጋግሩ አሉ። ምን ያህል ሰው አደጋ እንደደረሰበት፣ እንደቆሰለ፣ ምን ያህል ሰው ሕይወቱ እንዳለፈስ መረጃ ላይ እናቃለን። እኛ መቼ ተጠጋንና ነው እሳቱ ያን ያህል ሲነድ እዛ ቆመናል፣ ግን ተጠግተን አላየንም። ያው በዱላ ነው የሚመልሱት። ቤተሰብ ተጎድቷል ብሎ እኮ ፖሊስ እኮ ለቤተሰብ ሊራራ አልቻለም። ታይም እንደገና ለምን አለቀሳችሁ፣ ለምን ተናገራችሁ እየደበደበ ማሰር ነው እፈልጋችኋለሁ እፈልግሻለሁ ይ ያደረጉት ይሄ ደግሞ የማንኛውም ቤተሰብ ከቤቱ በሰላም እንደወጣ በሰላም እንዲገባለን ነው፣ ማንኛውም ሰው። እነዚህ ደግሞ ወንጀለኞች አይደሉም፣ ተጠርጣሪ ነው። ያለ ያገኘባቸው ነገር የለም። መንግሥት ይህን በተመለከተ መረጃ ሊሰጣችሁ የተጠናከረ መረጃ አሁን ያሉበት ሁኔታ እንደዚህ ነው ብሎ መረጃ ሊሰጣችሁ ያለ አካል የለም፣ ወይም እናንተም ያንን ለማድረግ አልሞከራችሁም ይሆናል። ያባርሩናል። ጠዋት የመጣው አንድ ወፍራም ሰው ነው፣ የመጀመሪያ ሰው አልነበረም። ቂሊንጦ ማረሚያ ያባርራሉ፣ በቃ በዱላ ሂዱ ነው፣ በቃ ሂዱ። ዛሬ አጠይቁን ነው፣ ቤተሰብ እንዴት ከሶስት ቀን በኋላ ነው የሚሉት። ቤተሰብ እየተሰቃየ ከክፍለ ሀገር መጥቶ እዚህ ትራንስፖርት ቤተሰብን የሚፈልግ ሰው አለ። በተጨማሪም የሌላው እስረኛ አቶ በቀለ ገርባ ልጅ ቦንቱ በቀለን ስለ ሁኔታው ታውቅ እንደሆን ጠይቅያት ነበር። ትላንትና ሶስት ሰዓት ተኩል ላይ እዛ ደርሰን ነበርና ተኩስ ይሰማል፣ እንደገና ጭስ ይታያል። ማረሚያ ቤቱ ሲቃጠል ይቃጠል ይታያል እና ጥሩነሽ ቤጂንግ ሆስፒታል ጋር ከዚህ ማለፍ አትችሉም፣ መግባት አትችሉም ብለው ከለከሉን። ተመለስን እና አንቺ ስትደርሺ እዛ እሳቱ መቀጣጠል ጀምሮ ነበር ወይስ ከደረስሽ በኋላ ነው እሳቱ መቀጣጠል የጀመረው? መጀመሪያ ተኩስ ነው የሚሰማው። ቀጥሎ ጭስ ነገር ይታይ ነበረ። ከዛ እሳት ነው በኃይለኛው መንደድ ጀመረ፣ መቃጠል ጀመረ። እስከ ሰባት ሰዓት እሳቱ አልጠፋም ነበር። በአይናችሁ ያያችሁት እዛ ሆነሽ በአይነሽ ያየሽው የተጎዳ ሰው እንደዚሁም ደግሞ የቆሰለ ወይም ህይወቱ ያለፈ ሰው ነበር እዛ በነበርሽበት ቦታ? በአይኔ ያየሁት ነገር የለም ምክንያቱም አላስጠጉንም። ሰራዊት ነበረ ያባራል። መጠጋት አይቻልም መቅረብ አይቻልም ወደ ሆስፒታሉ ማለፍ አይቻልም። ስለዚህ በርቀት ነው ያየነው። ብዙ አምቡላንሶች ይገባሉ ይወጣሉ። ወደ ጥሩነሽ ቤጂንግ ሆስፒታልም ይሄዱም አሉ። ከዛም አልፈው ሌላ ወደ ሌላ ሆስፒታልም የሚሄዱ ነበሩ። የቀይ መስቀል አምቡላንስም ነበረ፣ ሌሎች የሌሎች ሆስፒታሎችም አምቡላንሶች ነበሩ። የእሳቱ አደጋ መኪኖች በየደቂቃው ይገባሉ ይወጣሉ፣ እንደገና ውሃ ቀድተው ይመጣሉ፣ እንደገና ይወጣሉ። እንደዚህ ነው የነበረው እንጂ ቀርበን የተመታ ሰው ወይ የቆሰለ የተቃጠለ ሰው አላየንም እንግዲህ ትላንትና ነው አደጋው የደረሰው ዛሬ በቦታው ሄዳችሁ ነበር የአባትሽን የአቶ በቀለ ገርባን ሁኔታ ለማጣራት ሞክረሽ ነበር አሁን በምን ሁኔታ ላይ እንደሚገኙ አዎ ከትላንትና ጀምሮ ስንፈልግ ነው የነበር ነው እንግዲህ ለሊቱ ሙሉ በየሆስፒታሉ ስንዞር ነው የነበረው ጳውሎስ ሄደናል አብዮት ሆስፒታል ሄደናል ጦር ሀይሎች ሆስፒታል ፌዴራል ፖሊስ ሆስፒታል ብዙ ሆስፒታሎች ሄደናል። ለሊቱ ሙሉ ስንዞር ነው ያደርነው። እንደገና ጠዋት ተነስተን ማዕከላዊ ሄደን፣ ማዕከላዊ የሉም። ቃሊቲ ሄድን፣ ቃሊቲም እንደዛው በሶስቱም ዞን ገብተን የሉም ነው የተባል ነው። እንደገና ቂሊንጦ ተመልሰን ሄደን ዝዋይና ተዋሮቢት ተጭኗል፣ እዛ ሂዱና ፈልጉ። እንደውም ከሶስት ቀን በፊት ምንም መፍትሄ ስለማታገኙ ባትለፉ ይሻላል የተባል ነው። ሆስፒታል ባደረጋችሁት ፍለጋ ሌሎች ቁስለኞችን የማየት እድሉ ነበራችሁ? እንኳን ቀርበን ማየት ጂቢ ውስጥ ገብተን ያለውን ነገር ለማወቅ ያደረግነው ጥረት ራሱ አልተሳካም። ዛሬም እንደዛው። የእሳትና ድንገተኛ አደጋዎች መቆጣጠር ባለስልጣን የሕዝብ ግንኙነት ባለሙያ አቶ ንጋቱ ማሞ የአደጋውን መንሴና በሰዎች ላይ የደረሰውን ጉዳት በተመለከተ የመንግስት ኮሚኒኬሽንን እንድጠይቅ ነግረውኝ ባለስልጣን መስሪያ ቤታቸው ማብራሪያ መስጠት የሚችለው አደጋው በተከሰተበት ወቅት የተሰጠውን አገልግሎት በተመለከተ እንደሆነ ገልጸውልኝ እሱን ጠይቂያቸዋለሁ። ለኛ ለባለስልጣን መስሪያ ቤታችን የደረሰው ሶስት ሰዓት ከአስር ነው ጥሪው የደረሰን። እንግዲህ ከዛ በፊት መቼ የተነሳ የሚለውን እሱ ብዙ መረጃ የለንም፣ ግን ጥሪ የደረሰን ሶስት ሰዓት ከአስር ደቂቃ ላይ ነው። ስንት ሰዓት ደረሱ የአደጋ ማጥፋት ሰራተኞቹ በቦታው? እንግዲህ በተለያየ መጠን ነው የደረሱት። አቃቂ ብራንች አለ እዛው፣ እሱ ቀድሞ ነው የደረሰው። ነገር ግን ሰፋ ይል ስለነበረ ሌላ ድጋፍ ጠይቆ ማለት ነው ከሁሉም ቅርንጫፍ ጣቢያዎች እንዲሰማራ ነው የተደረገው። እንግዲህ በአጠቃላይ ዘጠኝ የአደጋ መቆጣጠር ተሽከርካሪዎች ከበቂ ባለሙያ ጋር ነው ሰማሩት። እንግዲህ ቦታው ላይ እንደደረሱ ያው እሳቱ ሰፊ ስለነበረ የመቆጣጠሩም ሂደት እስከ አስር ሰዓት ከሀያ ድረስ ዘልቋል። አስር ሰዓት ከሀያ ሲሆን ሙሉ በሙሉ እሳቱ በቁጥጥር ስር የዋለበት ሁኔታ ነው ያለው። እንግዲህ በአደጋ መቆጣጠሩም ሂደት በእኛ ሶስቱ ባለሙያዎች ላይ እንደዚሁ በጭስ የመታፈን አደጋ ደርሷል። እንግዲህ በኢኮኖሚና በሌሎች ሰዎች ላይ የደረሰው ጉዳት ያው በፖሊስ እየተጣራ ስለሆነ እሱ ላይ ብዙ መረጃ የለኝም። የአደጋው ስፋት ምን ይመስል ነበር? ለምሳሌ ቦታው እስር ቤት እንደመሆኑ በምን አይነት ለመግባት ለማጥፋት የነበረው ምቹነት እንዴት ነበረ? እንግዲህ ያው ያሉትን በሮች ተጠቅመናል። ያው አደጋ መድረሱ ስለተረጋገጠ ያው ሕይወትና ንብረት ለማዳን ጥረት ለማድረግ እንደተገኘን መጠን ያው ሁሉም በሮች ክፍት እንዲሆኑ ነው የተደረገው እና ደግሞ ያው የጸጥታ ኃይሎችን በአካባቢው ስለነበሩ በቂ የጸጥታ ኃይሎች እንደገና ከማዕከልም ከአዲስ አበባም እንደዚሁ ተሰማርተው ስለነበረ ስራችንን ለመስራት የተቸገርንበት ነገር የለም። እንዳልኩሽ ያው የአደጋ መቆጣጠር ተሽከርካሪዎቻችን እንዲገቡ ተደርጓል እና ደግሞ የአደጋ መቆጣጠሩ ሂደት የተሳካ እንዲሆን የጸጥታ ኃይሎችም የፌዴራል ፖሊስ እና ልዩ ኃይል እና በአካባቢው ያሉ ሌሎች ጸጥታ ኃይሎችም ከፍተኛ ድጋፍ አድርገውልን ስለነበረ በአደጋ መቆጣጠሩ ሂደት ያን ያህል የተቸገርንበት ነገር የለም። ነገር ግን እሳቱ ቀድሞውኑም ቢሆን ተፋፍቶ ስለነበረ ያው ቀደም እየጠቀስኩትን ያህል ሰዓት እንዲወስድ ሆነዋል። እንግዲህ የእሳት አደጋ እሳቱን ከማጥፋት በተጨማሪ የሰው ሕይወት ለማዳን የሚደረግ ጥረት እንዳለ ይሰማኛል። እና ሰዎችን ለማዳን እስር ቤት ስለሆነ እስረኞችን ከእሳቱ ለማውጣት የተደረገ ነገር አለ። አናው እንግዲህ የባለስልጣን መስሪያ ቤታችን እሳት ማጥፋት ብቻ ሳይሆን የአምቡላንስ አገልግሎትም ስለሚሰጥ በቦታው ላይ በቂ አምቡላንሶችም ነበሩ እና በታራሚዎች ላይም ጉዳት እንዳይደርስ ከፍተኛ ጥረት ተደርጓል። ያው ቀደም ብዬ እንዳልኩት እኛ ብቻ አልነበርንም። የግቢውም የጸጥታ ኃይሎች፣ ሌሎች ደግሞ ከማዕከልም ከፍተኛ የመንግስት ባለስልጣኖችም የእኛም መስሪያ ቤት ጨምሮ ማለት ነው እነሱም የተገኙበት ሂደት ስላለ እንግዲህ በተቻለ መጠን በሰው ላይ ሊደርስ የሚችለውን ጉዳት በከፍተኛ ደረጃ ለመቀነስ የተቻለበት ሂደት ነው ያለው በዛ በኩል የተሳካ ነበር ማለት ይቻላል በእነዚህ አምቡላንሶች ምን ያህል ቁስለኛ ወይማ ምን ያህል አደጋ የደረሰባቸው ሰዎች ወደ ሆስፒታል ተወሰዱ ምን ያህልስ ሰው ነው የሟቾች ቁጥርስ ምን ያህል ነው እሱ ላይ አሁን ለጊዜው መረጃው የለኝም እንግዲህ ምናልባት እኛ ከመድረሳችንም በፊት አደጋው ጉዳት የደረሰባቸው ሰዎች እንዳሉ ኋላ ላይ ሰምተናል አሁን ያለኝ መረጃ ግን በእኛ ባለሙያዎች በሶስቶቹ ሰራተኞች የአደጋ መቆጣጠር ባለሙያዎች ላይ ብቻ የደረሰው መረጃ ነው ያለኝ እንግዲህ እዛ በታራሚዎቹ ቁጥራቸውን ምን ያህል ሰው አለ ምን ያህል ሰው ተጎዳ የሚለውን የበለጠ ሊያውቁት የሚችሉት የማረሚያ ቤቶች አስተዳደር ይመስለኛል በእናንተ በኩል ያነሳችሁት አስክሬን የለም በእኛ አምቡላንስ የተነሳ የለም ያው በአምቡላንስ አገልግሎታችን ላይ ያው አስከሬና አናነሳም። ተጎጂዎችን ወደ ሆስፒታል ማድረስ ነው። በእኛ በኩል የተሰጠ የለም። እሱንም ስላላየሁ ነው አሁን ግልጽ ለማድረግ የተቸገርኩት። ታውቋል። የእሳቱን መንስኤ ምን እንደሆነ እሱም አልታወቀም። እንግዲህ እንደነገርኩሽ ትላንትናም ዋናው ትኩረት አድርገን የነበረው እንግዲህ ከእሳቱ ስፋት አንጻር እና ደግሞ በማረሚያ ቤት ውስጥ በተለያየ ሁኔታ ያሉ ሰዎች እንግዲህ በእድሜ የገፉ ሊሆን ይችላሉ ሴቶች ሊኖሩ ይችላሉ። እና እነዚህ እነዚህ ነገሮች ታሳቢ አድርገን ህይወት እና ንብረት ለማዳን ነው ከፍተኛ ጥረት ስናደርግ የነበረው። ለጊዜው ያደገው መንስኤ እንግዲህ በኋላ ላይ ተጣርቶ የሚታወቅ ስለሆነ እኛም ብዙ አላተኮርንበትም። እንግዲህ መንስኤውንም ለማጣራት ተጨማሪ ኢንቨስቲጌት መደረግ ያለባቸው ነገሮች እንዳሉ ነው የሚሰማኝ። እንግዲህ ከዚህ በኋላ ያው ከማረሚያ ቤቱ ኃላፊዎች እና ሌሎች ፖሊስ አካላት ጋር ሆነን እኛም ያደረገውን መንስኤ ለማጣራት ጥረት እናደርጋለን። በቀጣይ ምናልባት መፍትሄም ለመስጠት ስለሚጠቅም በቀጣይ የደረሰውን ጉዳት መጠን ለማወቅም የማረሚያ ቤቶች አስተዳደር የህዝብ ግንኙነት ዳይሬክተር አቶ ግዛቸው ተሰማ ጋር ደውዬ ነበር እ እጃችን ውስጥ የገባ መረጃ የለም። አሁን የማረጋጋት ስራ ላይ ነው አመራሩ እየተወራባጡ የነበረው። እስካሁን ይሄ ነው የሚል የተረጋገጠ ቁጥር የለንም በእጃችን። አሁን እዛው ነው የሚገኙት እስረኞቹ መሰለኝ እኔ ውጭ ነው ያለው። ከአካባቢ አይደለሁም ጌት እንዳሉ መረጃ የለኝም። ቤተሰብ ዛሬ ጠዋት ሄዶ እንዳላገኛቸው ገልጾ ነበር። ና እንደው ያለውን ሁኔታ ለአድማጮቻችን የተወሰነ ነገር እንደው ቢያስረዱልን። እንትን ኮ ነው መረጃውን፣ ዝርዝር መረጃውን ለእኔ የደረሰ መረጃ የለም ገና። ነገ ነገ በኋላ መረጃውን ሁሉ አረጋግጠን እንሰጣለን የሚል ነገር ነው ያለው። አሁን ታራሚዎችን የማረጋጋት ስራ ብቻ እንደሚሰራ ነው ያለኝ መረጃ። ነገ ላይ ምናልባት ወደ ደውይ ወይም ከእናንተ ክፍል ይደውሉ። የሆነ መረጃ ሊኖረን ይችላል፣ ና ያኔ ብንገናኝ። ዛሬ የለንም። በእኔ የደረሰኝ መረጃ የለም። በቅሊንጦ የደረሰውን አደጋ አስመልክቶ በሀገር ውስጥ የሚገኙ የመንግስትና በግለሰብ የሚተዳደሩ ብዙሀን መገናኛ የተለያዩ ዘገባዎችን ሲያቀርቡ ውለዋል። ከእነዚህ ውስጥ በእንግሊዝኛ ጋዜጣ የሚታተመው ፎርቹን ጋዜጣ አንዱ ነው። የዚህን ጋዜጣ ኤዲተር ኢንቺፍ ወይዘሮ ሳምራዊት ጣሰው በትናንትናው እለት በድረገጹ ላይ ጋዜጣው ይህን በተመለከተ ስላስነበበው ዜና ጠይቂያት ነበር። የዘገባችን ይዘት እንግዲህ በጋዜጣው ዝርዝር ዘገባውን፣ አላወጣንም። በደረስንበት ደረጃ ከዛው ከአካባቢ ሰዎች እና አንዳንድ የውስጥ መረጃዎች ያገኘ ናቸው። በዋናነት የወጣው የኛ መጀመሪያ የአደጋውን መነሻ ለመረዳት ሞክረናል። በቦታውም ተገኝተን ነበር። ብዙም ቀረብ ያለ አክሰስ አልነበረውም አካባቢ በጊዜው ከነበረው አደጋውን መከላከል መከላከል ላይ ፎከስ ያደረገ ነበር። በተወሰነ ርቀት እንጂ መቅረብ አይቻልም ነበረ። ፎቶዎችን ቀረብ ያሉ ፎቶዎች ለመውሰድ ሞክረን ነበር። ብዙም ካሉት የተለየ አክሰስ አላገኝም። ነገር ግን ከምንጮቻችን ያገኘነው በመረጋገጥ በመታፈን፣ እንዲሁም አንዳንዶች ከነበረው የተኩስ ድምፅና ከተኩሱ ጋር በተገናኘ ከሀያ በላይ ሰዎች ሆስፒታል እንደገቡ እናውቃለን። አንድ ሰውም በዚህ አጋጣሚ ትክክለኛ በጥይ በመሳሪያ ይሁን በመረጋገጡ ይሁን በመታፈኑ ባለየ መልኩ ነገር ግን የአንድ ሰው ህይወት እንዳለፈ እናውቃለን። እዛ ላይ እንዳወጣ ነው። ነገር ግን ዝርዝር ዘገባዎች የቅርብ የአይን ምስክሮችም ደግሞ ከዋናው ከኦፊሻል የሆነም መግለጫ ይሰጠን አልቻልም። ከዛ ካወጣናቸው አሁን ከነገርኩሽ በቁጥሮች ደረጃ ከምንጮች ካገኘነው የዘለለ ነገሮች አላገኘንም። እስካሁን ባለን እየተከታተለው ባለ ሁኔታ ይሄ ነው ያለው ነገር። የዞን ዘጠኙ ጦማሪ በፈቃዱ ኃይሉ ቅሊንጦ እስር ቤት ታስሮ የነበረ እና በቅርብ ከተለቀቁት ውስጥ አንዱ ነው። የእስር ቤቱ የውስጥ ይዞታ ምን እንደሚመስል ጠይቄው ነበር። ተገልጦ የገኘው ቦታው እንግዲህ አቃቂ ልክ ወደ ቢሾፍቱ ስትሄጂ አቃቂ ላይ ከማለፍሽ በፊት ወደ ወደ ግራ በመታጠፍ የተወሰነ ከሄድሽ በኋላ ነው። ጥሩነሽ ቤጂንግ ሆስፒታል አካባቢ፣ አካባቢው ራሱ ቅሊንጦ ይባላል። ዋና ስሙ አዲስ አበባ ማረሚያ ቤት ነው። እዛ ያሉት እስረኞች፣ ወንድ እስረኞች ብቻ ናቸው። ገና ፍርድ ያላገኙ በቀጠሮ ፍርድ ቤት እየተመላለሱ ያሉ ገና ተጠርጣሪዎች ናቸው እዛ ያሉ ማለት ነው። ስንት ዞኖች አሉት እስር ቤቱ? አዎ ሶስት ዞኖች ነበሩ የነበሩት ኖርማሊ። አሁን አንድ ዞን ተጨምሯል። ሁለት ክፍል ብቻ ያለው ማለት ነው። እና ትንንሽ ክፍሎች ናቸው። ግን አጥፍተዋል የሚባሉ እስረኞች ቅጣት የሚቀጡበት ክፍል ነው። ሁለት የቅጣት ክፍሎች ተጨምረዋል። እነሱ ዞን አራት የሚል ስም ተሰጥቷቸዋል። ከዛ ውጭ ግን ያሉት ፎርማል የተገነቡት ሶስት ዞኖች ናቸው። የአንዳንዱ ዞን ማለት አንዱ ዞን ስምንት ክፍሎች አሉት። እስከ መቶ ሰላሳ ሰዎች ይይዛል፣ መሬት ላይ የሚተኙ ስላሉ ነው። አልጋዎቹ ግን ለዘጠና አራት ሰው ብቻ የሚበቁ አልጋዎች ናቸው ያሉት። አርባ ሰባት ተደራራቢ አልጋዎች ናቸው እያንዳንዱ ክፍል ውስጥ ያሉት ማለት ነው። ምን ያህል እስረኛ ለዛ ውስጥ አንዱ ክፍል ውስጥ እስከ መቶ ሰላሳ ይኖራል በብዛት ማለት ነው። ከሰላሳ በላይ የሚሆኑት ሰዎች መሬት ላይ የተኝተው እስረኛ እስኪወጣ እና አልጋ እስኪለቅ የሚጠብቁ ናቸው ማለት ነው። ዘጠና አራቱ ናቸው አንዱ ክፍል ውስጥ እንትን የሚሉት። ስለዚህ ወደ ሶስት ሺህ ሶስቱም ዞኖች ሶስት ሺህ ምናምን አካባቢ የሚሆኑ ሰዎች ይኖራሉ ጥቅሉ ማለት ነው። ይቀንሳል ይጨምራል ቁጥሩ። እና ክፍሎቹ የተገነቡት ልክ ዞሮ እንዲገጥሙ አራት ማዕዘን እንዲሰሩ ተደርገው ነው። እና ሬክታንግሉ ውስጥ ነው ግቢ የሚባለው፣ እዛ ውስጥ ነው እስረኛው ተሰብስቦ የሚውለው ማለት ነው። ግቢ ውስጥ ሆነሽ ስታይ ወደ ላይ ብቻ ነው የሚታይሽ። ከዛ ግን በር አለ፣ ያው ዙሪያውን ሲገጥም ከመግጠሙ በፊት አንዲት ቀጭን በር አለች መሀል ላይ። በዛ በኩል እየወጡ ወደ ቤተሰብ ይሄዳሉ። በር ቀን ይዘጋል፣ ማታ ማታ ይዘጋል። ቀን ይከፈትና ወደ ቤተሰብ የተጠሩ ወይም ወደ ዞን ተጠሪ የተጠሩ ሰዎች ብቻ ይወጣሉ በዛች በኩል ማለት ነው። የእስረኛ ክፍሎቹ ከምን የተሰሩ ናቸው? የብሎኬት ግድግዳ ነው ያላቸው። የሶስቱ ዞኖች ቅጣት ቤቶቹን አይጨምርም። ቅጣት ቤቶቹ በቆርቆሮ ነው የተገነቡት። ከውስጥ የሆነ ነገር ሳያደርጉባቸው አይቀርም። አዲስ ናቸው እነሱ ካፍቴሪያ፣ መጽሐፍ ማንበቢያ፣ ጸጉር መሰሪያ ወይም ደግሞ ልዩ ልዩ አገልግሎቶች የሚሰጡ የሉም እንደ ሌሎች እስር ቤቶች እንደዚህ አይነት። እያንዳንዱ ዞን ከቅጣት ቤት ውጭ እያንዳንዱ ዞን የራሱ ሱቅ፣ የሸቀጣ ሸቀጥ ሱቅ፣ ትንሽዬ ቁሳቁሶች የሚገኙበት ሶፍት፣ ሳሙና ምናምን የመሳሰሉ እና እያንዳንዱ ሱቅ፣ ካፍቴሪያ፣ መስጊድ፣ ቤተክርስቲያን እና ላይብራሪ አላቸው። በእርግጥ ላይብራሪዎቹ በጣም ጥቂት መጻሕፍት ነው ያሏቸው። ቸርቾቹ ርቁም በቆርቆሮ የተሰሩ ናቸው። ቸርቾቹና መስጊዶቹ ይሰገድባቸዋል፣ ይሰለይባቸዋል። የፕሮቴስታንትም እንዲሁ በቆርቆሮ የተከፈለ አለ። በዛ አይነት እንትኖች አሉ። እሳት ማቀጣጠል ለምሳሌ እንደ ቡና ማፍላት፣ ሻይ ማፍላት፣ ሲጋራ ማጨስ፣ ከእሳት ጋር የተያያዙ ነገሮችን ማድረግ ይፈቀዳል እስር ቤት ውስጥ። ካፍቴሪያ ውስጥ ብቻ ነው እንትን የሚባለው፣ በኤሌክትሪክ ነው የሚያፈሉልን ማለት ነው። ቡና ምናምን ይሸጣሉ፣ በኤሌክትሪክ ነው። እዛ መድረስ አይቻልም። ማንኛውም ኦርዲናሪ ሰው አይደርስም። ግን ከእስረኞች ውስጥ ተወዳድሮ ያለፈ በመጠነኛ ደሞዝ የሚሰሩ አሉ። እዛ እሳት በብዙ መንገድ ይፈጥራሉ። እንግዲህ ለሲጃራና ሀሽሽ በድብቅ በስርቆት ነው የሚገባው፣ በኮንትሮባንድ ይገባል። በኮንትሮባንድ የገባውን እዛው በኮንትሮባንድ እየነገዱ ያጨሳሉ። ስለዚህ እሱን የሚለኩሱበት አንዳንድ ጊዜ ሰርቀው እንደገና ቴዎዶራን ትራሱ በመጠቀም እሳት የሚያወጡበት መንገድ አላቸው። ግን አንዳንዴ አንዴ የተገኘች እንትን ከፍራሽ ጨርቅ እንዲሆን ተቀዶ ገመድ ይሰራ እና ጫፉ ላይ ተለኩሶ ዝም ብለው ይሄ እሳት እንደማዳፈን ማለት ነው፣ በሀገራችን እሳት ማዳፈን እንደሚባለው ያቆዩታል። ከዛ በኋላ በማግስቱ በሌላ ቀንም ከዛች ላይ ነው እየወሰዱ የሚለኩሱት ማለት ነው። ግን ብዙ ጥብቅ ቴክኒኮች አሏቸው ግን እነሱ ሰርኩል ሰርክላቸው እራሱ ነው የድርይ ሰርክል ሰርክላቸው ራሱ ነው የሚያውቀው እና ብዙ ጊዜ ያረፉባቸውን መልሰው ግን እሳት የሚፈጥሩበት መንገድ አላቸው። ከውዛ ውስጥ ነበርክና ምን አይነት ነገሮች ይሄንን ሊያስነሱት ይችላሉ ብለህ ትገምታለህ? ወይም ይሄን የተመለከተ እንደው ምን አይነት መረጃ ሳለ እንግዲህ እሳት አሁን ይሄ የሲጋራውን ምናምን ጠቅስልሽም ለሲጋራ የሚያስቀምጧት እሳት ትልቅ የፍንዳታ ታስከትላለች የሚል ምንም እምነት የሌለኝም። ምክንያቱም እስረኛ እያንዳንዱ ክፍል ውስጥ በጣም ብዙ ከመሆኑ የተነሳ ትንሽ የእሳት እንኳ ብትጀምር አንድ እስረኛ አይቶ በቁጥጥር ስር ሊያውላት ይችላል። ምክንያቱም አንድ ክፍል ውስጥ መቶ ሰላሳ ሰው ይኖራል። ከዛ ከመቶ ሰላሳ ጥንድ አይኖች የሚያመልጥ እሳት ይኖራል ብዬ አላስብም። ስለዚህ ወይ ከኩሽናዎቹ ወይም ደግሞ ከነዚህ ከሶስቱ ዞኖች ውጪ ለሁሉም እስረኞች ምግብ እንጀራ የሚጋገርበት ወጥ የሚሰራበት ምናምን አለ። ማገዶ ነው የሚጠቀሙት። ስለዚህ እዛ ኩሽና ውስጥ መነሳት አለበት ማለት ነው። ትልቅ ፍንዳታ ከሆነ ማለት ነው። ያን ያክል ለመቆጣጠር የሚያስችግር ችግር እንደታየው አይነት እሳት እንዲነሳ ከዛ ከእስር ቤቶቹ ውስጥ አይ፣ ሊጀምር አይችልም። ስለዚህ እነዛኞቹ ደግሞ ከሶስቱም ዞን ውጪ ያሉ ናቸው። በዞን አንድ በኩል ነው የሚቀርበው ይሄንኛው የእስረኛ ምግብ ማብሰያው ሽና ማለት ነው። ስለዚህ በዛ በኩል ምናልባት ጀምሮ ሊሆን ይችላል ብዬ ነው የምቀመፈው እሳት በእርግጥ ጀምሮ ከሆነ ማለት ነው። በጣም አመሰግናለሁ። እንግዲህ በፍቃዱ ለሰጠህን ማብራሪያ በዚህ ዘገባ ውስጥ የተደመጡትን ሁሉና ባልደረባውያንም ጽዮን ግርማን ላመስግንና በነገራችን ላይ ነገ ተጨማሪ መረጃዎችን ያካተቱ ዘገባዎችን በዚሁ ጉዳይ ላይ ይዘንላችሁ ለመመለስ ጥረት እናደርጋለን።